ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ ሎንች ነዋ፣ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ። ለዛሬ ምሽት ዝግጅት ወደ አማራ ክልል ነው የምናመራው። በሳምንቱ መጨረሻ ና አሁንም የቀጠሉ በተለያዩ የአማራ ክልል ከተሞች የተጀመሩ ሰላማዊ ሰልፎችና ያስከተሏቸውን ጉዳቶች የተመለከቱ ዘገባዎች ይዘናል። ስናገር በ በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም ስምንት ወራት ወታደር እየገባ ነው ያለው። ዛሬ ከጋሸና ወደ ጎንደር ማለት ከወሎ መሬት አምስት ቦታ መኪና ተንቀሳቅሷል። ፕሬዚዳንት አቶ ሙልጌታ አበበ ናቸው። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን እንዲህ ብለዋል። ገጠሙትን ችግሮች ለመፍታት ርብርብ እያደረግን ያለ ነው ና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው። በአማራና ኦሮሚያ ክልሎች የሚካሄዱ የተቃውሞ ሰልፎችን አስመልክቶ የኢህአዴግ ምክር ቤት መግለጫ አውጥቷል። በመግለጫው ዙሪያ የተቃዋሚ ፓርቲው መድረክም ምላሽ ከአዲስ አበባ እናቀርባለን። ከእናንተ ጋርም ተወያይተናል በጉዳዩ። በሰላማዊ ሰልፉ የሚሳተፉና በማህበረሰብ የመገናኛ ብዙሃን መረጃ የሚያስተላልፉ ወጣቶችስ ስለ ሰልፎቹና አጠቃላይ መፍትሄዎቹ ምን ይላሉ? የተቃዋሚ ድርጅቶችን አክስሟቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል ያስፈልገውታል። በመሰረቱ ይሄ አሁን የሚደረገው እምቢተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም። በፌስቡክ በቀጥታ ከእናንተ ጋር የተደረጉ ውይይቶችን እናስደምጣቸዋለን። አስተያየቶቻችሁን አድርሱን። መንግስት፣ ተቃዋሚና ወጣት ሰልፈኞቹ የሰጧቸውን አስተያየቶች ሰምታችኋል። የእናንተ እይታ ምንድን ነው? አት ቪኦኤ አማሃሪክ ላይ አስተያየቶቻችሁን ላኩልን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። በአማራ ክልል የተለያዩ አካባቢዎች የተፈጠሩ ግጭቶች ዛሬ መቀጠላቸውን በዚህም የሰው ህይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መያድ ገለጸ በጎንደር ና በባህር ዳር ያነጋገርናቸው ነዋሪዎችም ሁኔታው በየዕለቱ እየባሰና የህዝቡ ቁጣ እየገነፈለ እንደሆነ ሲገልጹ የክልሉ መንግስት በበኩሉ በተፈጠሩት ችግሮች በሁሉም በኩል ጉዳቶች ደርሰዋል የክልሉ መንግስት ከህዝቡ ጋር ችግሮቹን ለመፍታት ርብርብ እያደረገ ነው ይላል አድማጮች በዚህ ጉዳይ ሰፋ ያለ ዘገባ ይኖረናል አብዛኞቹ ኤርትራውያን የሆኑ 6500 ስደተኞች ሜዲተራንያን ባህር ውስጥ ከመስመጥ መትረፋቸው ተገለጸ። እነኚህ ሰኞ ለት ከመስመጥ የተረፉ ስደተኞች በዚህ ሳምንት እርዳታ ከተደረገላቸው በርካታ የስደተኛ ጀልባዎች አካል ናቸው። ከተረፉት ስደተኞች መካከል በርካቶቹ ጨቅላ ህጻናት እንደሚገኙባቸውም ታውቋል። ከስደተኞች አንዳንዶቹ ህይወታቸውን ለማትረፍ ጭኗቸው ከነበሩ ጀልባዎች ወደ ባህር መዝለላቸውና የስፔኑ በጎ አድራጎት ድርጅት ከጣሊያን የባህር ኃይል በጎ አድራጎት ማዕከል ጋር በመተባበር ባደረጉላቸው እርዳታ መትረፋቸውም ተገልጿል። የስፔኑ በጎ አድራጎት ድርጅት ስደተኞቹን ወደ ኢጣሊያ ባህር ኃይል ማስረከቡንና ባህር ኃይሉ ከድንበር የለሽ ሐኪሞች ቡድን ጋር በመተባበር ወደ ጣሊያንና ሲሲሊ እንደሚያደርሷቸውም ይጠበቃል። ወደ ሶማሊያ ስናመራ ሶማሊያ ዋና ከተማ መቋዲሾ ውስጥ ቤተ መንግስቱ አጠገብ መኪና ላይ በተጠመደ ቦምብ ፈንድቶ ከሀያ የሚበልጡ ሰዎችን ገደለ። ቦምቡ የፈነዳው መኪናው የሀገሪቱ መንግስት ባለስልጣናት አዘውትረው ስብሰባ በሚያደርጉበት ሲል ሆቴል ግድግዳ ላይ ከተላተመ በኋላ መሆኑም ታውቋል። አንድ ስሜ እንዳትገልጹ ያሉ የጸጥታ ጠባቂ ለቪኦኤ ሲናገሩ መኪናዋ እንየበረረች ስትመጣ ማስጠንቀቂያ ጥይት ወደ ሰማይ ተኮስን፣ አልቆመችም። መኪናዋን ስንተኩስ በዚ በዚያ ሰዓት አጥቂው የጫነውን ቦምብ አፈነዳው ብለዋል። ሀያ ሁለት አስክሬኖችና ሰላሳ ቁስለኞችን ከስፍራው አንስተናል ሲሉ የአካባቢው የአምቡላንስ አገልግሎት ኃላፊ ገልጸው ከሞቱት መካከል ስድስቱ ሴቶች መሆናቸው ታውቋል። የተባበሩት መንግስታት ድርጅት የመን ውስጥ ባለፈው ዓመት ከመፈንቅለ ከመንፈቅ ጊዜ ውስጥ የተገደሉትን ሰዎች ቁጥር በተመለከተ አውጥቶት የነበረውን አሀዝ በእጅጉ ከፍ አድርጎ አስር ሺህ እንደሚሆኑ አስታውቋል። በሀገሪቱ በቀጠለ ውጊያ ምክንያት ብዙ ሚሊዮን ዜጎቿ ሰብአዊ እርዳታ ጠባቂ አድርጎታል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዘገባዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር። በአማራ ክልል የተለያዩ አካባቢዎች የተፈጠሩ ግጭቶች ዛሬም መቀጠላቸውን በዚህም የሰው ህይወት መጥፋቱን የመላው ኢትዮጵያ አንድነት ድርጅት መኢአድ ገልጿል። በጎንደርና ባህር ዳር ያነጋገርናቸው ነዋሪዎች ሁኔታው በየዕለቱ እየተባባሰና የሕዝቡ የህዝቡ ቁጣ እየገነፈለ እንደሆነ ሲገልጹ የክልሉ መንግስት በበኩሉ በተፈጠሩት ችግሮች በሁሉም በኩል ጉዳቶች ደርሰዋል የክልሉ መንግስት ከህዝቡ ጋር ችግሮቹን ለመፍታት ርብርብ እያደረገ ነው ይላል ጽዮን ግርማ በቀጣይ ዘገባዋ የክልሉን ውሎ ትዳስሳለች በሐምሌ ወር መጀመሪያ በጎንደር ከተማ በመንግስት ኃይሎችና በህዝቡ መካከል በተፈጠረ ግጭት የተቀሰቀሰው ተቃውሞ ሁለተኛ ወሩን ሊደፍን ነው። ይህ ተቃውሞ ወደ ሌሎች የአማራ ክልል ከተሞች እየተዛመተ ሄዶም በዛሬ ዕለት የሰው ህይወት መጥፋት መቀጠሉን የመላው ኢትዮጵያ አንድነት ድርጅት መኢአድ እየገለጸ ነው። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ሁኔታውን ለአሜሪካ ድምፅ ሲያስረዱ ኢትዮጵያን ለ25 ዓመታት እየገዛ የሚገኘው ፓርቲና የመንግስቱ አስተዳደር በሙስና የተዘፈቁ መሆን ዲሞክራሲ አለመኖር፣ አድሏዊ አሰራር መፈጠር፣ በወንዜ ልጅነት መጠቃቀምና ሌሎች ጫናዎች የፈጠሩት ብሶት በመጨረሻ የወልቃይትን ጉዳይ ምክንያት አድርጎ ገንፍሎ ወጥቷል ይላሉ። በክልሉ የተቀሰቀሰውን አመጽ የሚመራ አንድም ፓርቲ የሆነ ድርጅት የለም ያሉት አቶ አዳነ ህዝቡ ራሱን በራሱ እየተደራጀ ተቃውሞውን እያቀረበ ነውም ይላሉ። የእርሳቸው ፓርቲ እየሰራ ያለው መረጃን ማሰባሰብ ብቻ እንደሆነም ይገልጻሉ። በዛሬው ፓርቲያቸው አጠናክሮታል ያሉትን ሪፖርትም ይዘረዝራሉ። ባህር ዳር ላይ ኢስ አባይና ወንዳጣ የሚባል አካባቢ ላይ ህዝቡ ሰላማዊ ሰልፍ ትናንት ወጥቶ ነበር። ዛሬ ከተማዋ ዙሪያውም በወታደር ተከባ ነው የዋለችው። አራት ሰው ዛሬ ሞቷል። ወጣቶች ናቸው። መንስኤውም ስራ ማቆም አድማ ላደረጉ እና ምግብ ፈልገው ለነበሩ ሰዎች ምግብ ሊሰጡ ሲሉ ያው በታጣቂዎች ነው የተገደሉት። ዛሬ ባህርዳር ከቀኑ ስድስት ሰዓት ቀበሌ ዘጠኝ ቀበሌ አስራ ሰባትና ቀበሌ አስራ አራት ላይ ተኩስ ነበረ። የተጎዳውን ሰው ገና አላጣራንም። ወጣቶች ግን እየታፈሱ ወደ ፖሊስ ጣቢያ እንደሚሄዱ ነው ያለን መረጃ። ዳንግላ ላይ ትናንትና ከምሽቱ አንድ ሰዓት ተኩል ጀምሮ ታጣቂዎች በእያንዳንዱ ነዋሪ ቤት ፍተሻ በማድረግ እጅግ በርካታ ወጣት ወስደው አስረዋል። እንደዚሁም የኔያድ የሰሜን ቀጠና ኃላፊ የሆኑት አቶ ሙሉቀን አይናለም ዛሬ ከቀኑ አራት ሰዓት ላይ ከዳንግላ ከመኖሪያ ቤታቸው በፖሊስ ወስደው አሁን የት እንደታሰሩ አላወቅም ያጣራ ነው። ይልማና ደንሳ አዴት ከተማ ህዝቡን መስለው ቀርበው ዛሬ ሁለት ሰው ገድለው ሄደዋል። ትናንትና ህዝቡ አንድ ፋርማሲስ ለማቃጠሉ ያው ዘግባችሁ ም ማረሚያ ቤት የነበሩ ታሳሪዎችን ግን ሙሉ በሙሉ ነጻ ሆኖ አድርጓል። ደቡብ ጎንደር ደብረ ታቦር ከተማ ፋርጣ ወረዳ ልዩ ቦታው ጋሳ እየተባለ ላይ ትናንትና ሰልፍ ነበረ። በዚህ መስመር ባጠቃላይ ደብረ ታቦር ወረታ አዲስ ዘመን ጋይን ወይም ነፋስ መውጫ አርብ ገበያ ዛሬ ሙሉ በሙሉ በስራ ማቆም አድማ ላይ ናቸው። ክማዳ ደራ አርብ ገበያ ገባ የሚባል ቦታ ላይ ስራ ማቆም አድማ አሁንም እንደቀጠለ ነው። በትናንትና ሰልፍ አራት ሰው ሞቶ ነበር። ከነዚህ ውስጥ አንድ የሙስሊም እምነት ተከታይ እዛው ከተማዋ ላይ ተቀብሯል። አንድ ክርስቲያን የቀብሩ ስነ ስርዓት በዛሬው ዕለት ወገዳ መድኃኒዓለም እጅግ በርካታ የሰው ኃይል በተገኘበትና ወጣቶችን መፈክር እያሰቡ ህዝቡም በሰልፍ እንዲቀበር አድርጓል የሁለቱ ሟቾች አስከ ወደ ቀበሌ ዘጠኝና ቀበሌ አራት ወደ ገጠር እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም ስምንት ወራት ወታደር እየገባ ነው ያለው። ከጋሽና ወደ ጎንደር ማለት ከወሎ መሬት አምስት ሲወታ መኪና ተንቀሳቅሷል። ወደ ነፋስ መውጫ ደብረ የምትባል ቦታ ላይ ወሎ መሬት ውስጥ ወጣቶች አስቁመዋቸዋል። ከደሴ እንደገና አራት ወራት ሙሉ ወጣት ተንቀሳቅሶ እየሄደ ነው። እንደ አቶ አዳነና ያነጋገርናቸው ሰዎች ገለጻ በአሁኑ ወቅት በክልሉ ባሉ ከተሞች በተለያየ ቀን የስራ ማቆም አድማና እቤት ውስጥ የመቀመጥ ዘመቻ እየተካሄደ ነው። ሰልፎች እየተደረጉ ነው። በነዋሪዎችና ና በታጣቂዎች በኩል በሚኖሩ ግጭቶች የሰው ህይወት እየጠፋ ነው። እየቆሰለም ነው። ንብረት እየወደመም ነው። እንዲሁም ግለሰቦች እየታሰሩ ነው። በዛሬው ዕለት ጎንደር ከተማ ምን እንደሚመስል አቶ ክንዱሽ ሀጎስ የተባሉ የከተማውን ነዋሪ ጠይቄያቸው ነበር። ያው ጎንደር ያለው ሁኔታ በአጠቃላይ አሁን ደህና አንጻራዊ ሰላም የሚባል ሁኔታ አለ። ከዚህ በተጨማሪ ዛሬ የወልቃይት አማራ ብሔርተኝነቱ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዱ ዛሬ የፍርድ ቤት ቀጠሯቸው ዛሬ ነበረ እና በቀጠሮ መሰረት ህዝቡን ያው እንደተለመደው ዛሬም ችሎት ለመታዘብ ቀርቦ ነበር። ነገር ግን እሳቸው አልቀረበውም ዛሬም ለዚህም እንደ ምክንያት ተብሎ የተገለጸው ነገር ምንድን ነው? ከዚህ በፊት ተደጋጋሚ ህዝቡ በቀጠሮ ሰዓት እየቀረበ ጉዳት እየደረሰበት ስለሆነ በህዝቡ ሳይጎዳ እሳችሁን ወደ ቀጠሮ ቀርበው ሁኔታው የሚታይበት መንገድ ለማመቻቸት በሚል ለመስከረም አራት የመጨረሻ ቀጠሮ ተሰጥቷቸዋል ማለት ነው። ከተማው ያው ዛሬ ኖርማል እንቅስቃሴ ነው ያለው ህዝቡ የተለመደ እንቅስቃሴ ስራውንም ጀምሯል። የነበረው አድማ በታሰበው መልኩ እስኬታማ በሆነ መንገድ ያው አልቆ ወደ ኖርማል እንቅስቃሴ ተገብቷል። ነገር ግን አሁንም ሙሉ በሙሉ ሰላም አለ ብሎ ለመናገር የሚያስችሉ አንዳንድ ነገሮች አሉ። ያ ምንድን ነው? ለምሳሌ ትናንት ማታ አራት ሰዓት ላይ የጥይት ተኩሶች ነበሩ። ትናንት ብቻ ሳይሆን ከዚህ በፊት ማታ ማታ ማን ምን አልሞ እንደሚተኩስ እና ለምን ዓላማ እንደሆነ በማይታወቅ ነገሮች ተደጋጋሚ ተኩሶች ይሰማሉ ማታ ማታ ማለት ነው። ሌሎች ያነጋገርናቸው ነዋሪዎች በጎንደር ከተማ በሚገኘው ጎንደር ዩኒቨርሲቲ ውስጥም ግጭት እንደነበር ጠቁመውናል። በከተሞች እየተፈጠረ ያለውን ሁኔታ አስመልክተን የክልሉን የ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቂያቸው ነበር። ክልሉ የተፈጠሩትን ችግሮች ከበቀጥታ እያስተካከለ ነው ያለው የተከሰቱትን ችግሮች በዝርዝር አይቶ የደረሱትን ጉዳቶች በሁሉም ረገድ ጉዳቶች ደርሰዋል። ግን የደረሱትን ትክክለኛ መረጃ በተጣራ ሁኔታ ወደፊት እንሰጣለን። አሁን ግን መንግስትና የክልሉ ሕዝብ የገጠሙትን ችግሮች ለመፍጣት ርብርብ እያደረግን ያለ ነውና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው። በባህር ዳር ከተማ ነዋሪ የሆነች ወጣት ለደህንነቷ በመስጋት ስሟን እንዳልጠቀም ጠይቃኛለች። በባህር ዳር እየሆነ ያለው እንዳስፈራትም ትናገራለች። እኛ ጓደኞቻችን ሞተን ሞተው እንዴት እኛ እንቀመጣለን? ይብሻል እቤት እና ቁጭ በሉ ስንላቸው የምንጠስ ሳይሉ እና ቁጣው እስካሁን አልበረደም ሰው እንደገና እየባሰበት የሚጠው ለምሳሌ አሁን አስራ አራት አካባቢ የሰዓት ደጋፊ የሚባሉ ሰዎች ላይ የጋራጅ ማቃጠል ነገር ነበረ። ትላንት ማለት ነው። በየቦታው የመኪና ጎማ እያቃጠሉ መንገድ ይዘጣቃሉ ምናምን ነገር ከሰዓት በኋላ ጠዋት ላይ ነበር ተኩስ የነበረ በየቦታ ድንጋይ ውርዋሮ አለ። ተቀጣጣይ ነገር ወደ እነሱ ምንትን ይባላል ማለት እና ልጆቹ እራሳቸውን ለመከላከል የተለያየ ምንም ምንትን እዚህ ምልክ ይዞማትችው ነገር ነው በቃ ላይክ አሁን ለምሳሌ በዚህ ሲያልፉ መሳሪያህን ጥለህና ገጠመኝ ይላል። ብቻ ግን የሆነ ደስ የሚል መንፈስ አይደለም ያለው። በቃ ሰው እንደተቆጣ ነው። በጣም ቁጣው ደግሞ እንደዚህ ብለሽ የምትገልጽ ቁጣ አይደለም። ይህን አሁን ገበሬዎቹ ልጆቻችን እየሞቱ ባዶቻቸውን ስለሆኑ ነው የሚል ቁጣ እነሱ ጋም አለ በየቦታው ማለት ነው። አንዳንዴ ያው ባህር ዳር ላይ የተፈጠረው ነገር ነው። ነገሮቹ በጣም እየባሱ በኋላ ሁሉም ሰው ተቆጥቷል። እውነትን ለመናገር ማለት በአጠቃላይ ነዋሪዎቹ እንደሚሉት በከተሞቹ የመከላከያና የመንግስት ታጣቂዎች በብዛት ይታያሉ። የዛኑ ያህልም ነዋሪዎች አደባባይ የወጡ መንገድ በመዝጋት ጎማ በማቃጠልና ፊት ለፊት በመጋፈጥ ተቃውሟቸውን ወደ አመጽ እየቀየሩ መሆናቸውን ያሳያል ይላሉ ዓለም አቀፍ የሰብአዊ መብት ድርጅቶች የክልሉ መንግስትና የመላው ኢትዮጵያ አንድነት ፓርቲ በአማራ ክልል ግጭቱ ከተጀመረ ጀምሮ በተለያየ ጊዜ ባወጡት ሪፖርት ወደ ሰማኒያ የሚጠጋ ሰው ህይወት መጥፎ መጥፋቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የኢህአዴግ ምክር ቤት ትላንት ማምሻውን መግለጫ አውጥቷል። በዚህም በአሁኑ ወቅት በአንዳንድ አካባቢዎች በመከሰት ላይ ያሉ ተቃውሞች የተቃውሙሞ ሰልፎች በመልካም አስተዳደር ላይ የተከሰቱ ችግሮችን በመፍታት ሀገሪቱን ወደ ተሻለ ምዕራፍ የሚያሻገር እድል ሰጥተዋል የሚል መልእክትና ሌሎችንም አስተጋብቷል። መስመር ላይ መለስካቸውን ይዘናል። አዎ መለስካቸው፣ እንደምናመሸ እንደምናመሸ እንግዲህ ሰሞኑን የተለያዩ መግለጫዎች ሲወጡ ነበረ ከኢህአዴግ ምክር ቤት የአስራ አምስት አመት የሀገራዊ ህዳሴ ጉዞን ገምግመናል የሚል ርዕስ ያለው ነው የኢህአዴግ መግለጫ። እስቲ እንደው ባጭሩ ምን አይነት አንኳር ነጥቦችን የተመለከተ ነው? እንዳልከው ነው የኢህአዴግ መግለጫ። ባጭሩ የአስራ አምስቱን ዓመት የታደሰው ጉዞ ይረድማል። ይሄኛው ችግር የተነሳው ብሎ የሚያነው ኢህአዴግ እነዚህ በአስራ አምስት ዓመታት የተገኙ ድሎች በኢኮኖሚ እና በተለያዩ መስኮች የተገኙ ድሎች በህዝቡ የፈጠሩት ትልቅ ፍላጎት ያስነሳ ጥያቄዎች ናቸው። ከዛ በሽበማው አመራሩ ያለው የአመራር ግድፈት ወይም ጉድለት ያስነሳቸው ጥያቄዎች ነው ነው የሚለው። ስለሆነም በዚህም ከህዝቡ ጋር በመሆን አንድ ላይ መፍታት ይቻላል። ለዚህም እየተዘጋጀ ነው የሚል ነው። ባጭሩ እንግዲህ መለስካቸው ሌላም በሀገራችን በመካሄድ ላይ ያለው ይህ የተሀድሶ እንቅስቃሴ ምን ማለት እንደሆነ ለእኔ በእውነቱ ግልጽ አይደለም። በማሽቆልቆል ሂደት ውስጥ ያለችውን ሀገራችንን በልዩ ታሪካዊ ምዕራፍ ላይ እንድትገኝ አድርጓል ይላል። አክሎም በአንዳንድ አካባቢዎች ለዜጎችና የጸጥታ አስከባሪ ኃይሎች አሳዛኝ ህልፈት ምክንያት የሆኑ ግጭቶች የተከሰቱ ቢሆንም አገራችን ከመቸውም ጊዜ በተሻለ ጥንካሬና ምቹ ሁኔታ ላይ ትገኛለች የሚል ነው። እያነበብኩኝ ነው ያለሁት። ይህ ምቹ ሁኔታ በአሁኑ ጊዜ በስርአቱ ውስጥ ጎልቶ በመታየት ላይ ያለውን በመንግስት ስልጣን ካላግባብ የመጠቀም አዝማሚያ በመግታት ይበልጥ እንዲጠናከር ለማድረግ ከተቻለ አገራችንን በእርግጥም ወደ አዲስ ከፍታ ልናወጣት እንደምንችል አምናለሁኝ፣ ይላል ኢህአዴግ። ስለዚህ የመልካም አስተዳደር ጥያቄ ነው። እዚህ ጋር ኢህአዴግም እንደ ጥፋት አድርጎ እየተመለከተው ያለው ትክክል ነው። ይሄ ነው፣ በአንድ በኩል የተደረገውን መልካም ያለው ድርጅት የአመራሩ ችግር፣ የመልካም አስተዳደር ችግር አምቷል ነው። በዚህ ምክንያት ነው እነዚህ ጥያቄዎች ተነሱ የሚል ክርክር ነው ያለ ነው። ስለዚህ መለስካቸው ተቃዋሚዎች ይሄ ለዘመናት የቆየና ደግሞ ደጋግሞ ሲባል የነበረ ነገር እንደሆነ ይገልጹና ኢህአዴግ አሁን በህዝቡ ለተነሱ ጥያቄዎች በተናጠል መልስ አልሰጠም ሲሉ ይወቅሳሉ። መድረክን አነጋግረሃል። መድረክ ዛሬ አናገረበት የመድረክን ወቅታዊ መሪ ፕሮፌሰር በየነ ጴጥሮስን እና እንዲሁም ከኦሮሞ ፌዴራል ኮንግረስ ምክትል ፕሬዚዳንት ጋር ከአቶ ሙላቱ ገመቹ ጋርም ተናግረ ነበር እና የኢህአዴግ በምንም አይነት ጥያቄ ወይም ተነስፉትን ህዝባዊ ጥያቄዎች ሊመልስ አይችልም። ይሄ ከዴሞክራሲ ጋር ከነጻነት ጋር የተያያዘ ጥያቄ ነው። በአብዛኛው ይህን ጥያቄ በመሰረቱ ጸረ ዴሞክራቲክ የሆነ አመራር ሲከተል ስለነበረ አምባገነን ስለሆነ ይህንን ሊፈታው አይችልም። ሊፈታው የሚችለው ከተቃዋሚዎች ጋር በሀገሪቱ ውስጥ ወይም በሀገሪቱ ጉዳይ ያገባኛል ከሚሉ ወገኖች ጋር አንድ ላይ ሆነው ሲመክር ብቻ ነው ነው የሚሉት እነሱ። በጣም እናመሰግናለን። ከምሽቱ ሶስት ሰዓት ላይ ተጨማሪ ዘገባዎች ይዘው መለስካቸው ይመለሳል። እናመሰግናለን። እናመሰግናለን መለስካቸው። በአማራ ክልል የሚካሄዱ ሰልፎችና ተቃውሞዎችን አስመልክቶ በፌስቡክ ከእናንተና ከወጣት የፖለቲካ ተሳታፊዎች፣ የአማራ ክልል ባለስልጣናት እንዲሁም የተቃዋሚ ፓርቲዎችን ድምጽ ያካተተ ውይይት ሄኖክ አሰናድቷል። ወደ ውይይቱ እንለፍ። መኢአድ መግለጫ አውጥቷል። በአማራ ክልል የሚከሰተው ሁኔታ በጣም ያሳስበኛል። መንግስት ሁኔታውን የማይፈታ ከሆነ እኛም ይሄን የሰላማዊ እንቅስቃሴ በመምራት እንሳተፋለን የሚል ነው። እንግዲህ የድርጅቱ ምክትል ፕሬዚዳንት ከባልደረባዬ ሰለሞን አባተ ጋር ተነጋግረው ነበር። እነሱን እናሰማችሁ። አስተያየቶቻችሁን አት ቪኦኤ አማሪክ ላኩልን። እንግዶችን አስተዋውቃችኋለሁ። መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ኢትዮጵያ ህዝብ ለኢትዮጵያ ህዝብን ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድ እና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑን እና ወደ ትግሉ የምንከላከል የምንመራ ለመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል። ድርጅታቸው እንግዲህ መያድ ያወጣውን መግለጫ ነው የሰማችሁት። እስኪ በዚህ መያድ ባወጣው መግለጫ ላይ ያላችሁን አስተያየት ላኩልን፣ ጥያቄዎችም ካሏችሁ በዚህ ስቱዲዮ ሆነው ለእናንተ ጥያቄዎች መልስ የሚሰጡ እንግዶች ይዘን ነው ስንወያይ የምንቆየው። አስቀድሞ የመያድን መግለጫ የሰጡን አቶ ሙልጌታ አበበ የድርጅቱ ምክትል ፕሬዚዳንት ናቸው። እንግዲህ ይህንን ሁኔታ አስመልክቶ በተለይ በአሁኑ ወቅት በአማራ ክልል የሳምንቱን መጨረሻ ተንተርሶ እየተከናወኑ ያሉ ሁኔታዎችንና የመንግስትን ምላሽ እንዲሰጡን የክልሉን መንግስት ቃል አቀባይ አስቀድሜ አነጋግሬያቸው ነበረ። አቶ ንጉሱ ጥላሁን የሰጡትን አስተያየት እናስደምጣቸዋለን። በነገራችሁ ላይ አስቀድመን ጋቢና ቪኦኤ ላይ በቀጥታ ባቀረብነው ዘገባ ውይይቱን ካደመጡ በኋላ በርካታ ሰዎች አስተያየት ሲሰጡ ነበረ። ጀማል መሐመድ ሰው የሚፈልገው ነጻነት ነው ብሏል። ጀማል እናመሰግናለን፣ ፌስቡክ አት ቪኦኤ አማሪክ ላይ ለሰጠህን አስተያየት። ሌላኛው አሉላ አባነጋ ነው የዘወትር ተከታታያችን አሉላ አባነጋ፣ አሁንም አስተያየትህን እንቀበላለን። አሉላ ሄኖክ እሱ ባይናገርም እድሜ ለቴክኖሎጂ በየደቂቃዋ የተፈጸሙትን ሁሉ ለመስማትና ለማወቅ እንችላለን ብሏል። አሉላ አባነጋ ይህንን ያለው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩትን ተንተርሶ ነው። ከአቶ ንጉሱ ጥላሁን እንስማውን። የስራ ማቆም ሁኔታዎች ተከስተዋል፣ በትራንስፖርት አገልግሎት ሰጪ ተቋማት እና ወደ መጨረሻም ላይ በመንግስት ሰራተኞች፣ የመንግስት መስሪያ ቤቶች። ከዛም ቀደም ብሎም በዛሬው ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። በዚህም ምክንያት የክልሉ መንግስት ይሄንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልዕኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው። ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ግን በአጠቃላይ የደረሰ በሰው ህይወትም በርካታ ሰዎች መሞታቸውን ነው የገለጸው። የቆሰሉም አሉ። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ? እንግዲህ ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል በአካልም ላይ በንብረትም ላይ ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትን ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰው ኃይልም በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። አቶ ንጉሱ እናመሰግናለን። አስተያየቶቻችሁ እየደረሱን ነው። ያሉት ነፃ ሀገር፣ የሽግግር መንግስት በፍጥነት መቋቋም አለበት ብሏል ወይም ብላለች። እናንተም አስተያየቶቻችሁን አድርሱን። ነፃነት ኢትዮጵያ፣ ስማዳ ቁጥራቸው በውል ያልታወቀ ሰላማዊ ሰዎች ተገድለዋል። ይሄ ነው ወይ ጥንቃቄ የተሞ ላበት የሰላም መጠበቅ የሚሉት በሚል አስተያየት ሰጥተዋል። ሌሎችም አስተያየቶቻችሁ እየደረሱ ነው፣ በቀጥታ የምንወያይበት ይሆናል። አሁን መስመር ላይ ያሉትን እንግዶቻችንን እናስገባና ከነሱ ጋር ውይይት እናደርጋለን። ቀዳሚው ከመርሃዊ ነው የሚሆነው። ከመርሃዊ እንግዲህ ስምህ እንዲጠቀስ አልፈለክም፣ ስለዚህ በከተማህ ነው የምጠራ። መርሃዊ ኦኬ፣ እንግዲህ ጀመር ጀምሮ ህገ መንግስቱ የአማራን ህዝብ ጥያቄውን ደግሞ የአማራ ውክልና ስለሌለው ይሄ ህገ መንግስት እኛ እንደ ህጋዊ የማንቀበለው ነው። እንደ አማራነታችን ተጋድሎም መራዊ ላይ ሲካሄድ የዋለው እንደ አማራነት ነው። እንዲሁም ደግሞ በመራዊ ላይ የሚኖሩ የነበሩ ሰላማዊ ዜጎችን እየጠቆሙ ለህወሓት ከአሁን በፊት ህይወታቸው ሰላማዊ እንዳይሆንና የተረጋጋ ኑሮ እንዳይኖሩ ሲያደርጉ የነበሩ ግለሰቦች ላይ እና አሰላዮች እንዲሁም ህወሓት ተላላኪዎች ላይ ንብረት እርምጃ ተወስዷል። እናመሰግናለን። መራዊ ሁለት ደግሞ በተለይ አደረጃጀቱ ምን እንደሚመስል በስልክ ያነጋገርናቸው በርካታ ወጣቶች ሲገልጹልን የነበረው ህዝቡ ማንም እንደዚህ በንቃት ሳያደራጀው ብሶቱ ወደ አደባባይ እያወጣው እንደሆነ ነበረ ሲገልጹ የነበረው። መስመር ላይ በማህበረሰብ የመገናኛ ብዙሃን መረጃውን ከሚያሰራጩ ሰዎች ስለ አደረጃጀቱ እንሰማለን። አንደኛው ከዩጋንዳ ነው፣ አሮን በየነ ይባላል። እንደምን አለ አሮን? እግዚአብሔር ይመስገን። ሰላም፣ እንዴት ናቸው አለን? ከዩናይትድ ስቴትስ ደግሞ ታዘበ አሰፋን ይዘናል። ወጣት የፖለቲካ መሪ አቀንቃኝ ነው። እንደምናመሸ ታዘበ። ደህና፣ እግዚአብሔር ይመስገን። እንዴት እንደሆነ የምትገናኙት የምትደራጁት በመግለጽ ብትጀምሩ። በመሰረቱ ይሄ አሁን የሚደረገው እንዲተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም በረዥም ጊዜ ብሶት ተጠራቅሞ የቆየ የጭቆና በደል ያንገፈገፈው ህዝብ ያንን ጭቆና ከትከሻው ለማውረድ የሚደረግ የእምቢተኝነት ትግል እንጂ አንድ የፖለቲካ ድርጅት ወይም የአንድን የፖለቲካ ድርጅት ማኒፌስቶ ተከትሎ የሚካሄድ የእምቢተኝነት ትግል ወይም አመፃ አይደለም። በመሰረቱ ይሄ ለረጅም ጊዜ የቆየ የፖለቲካ ድርጅቶች ሲታፈኑ፣ መሪዎች ሲታፈኑ፣ ሰው በዚህ በቋንቋቸው በጎራ ፍርዳ በገንሻንጉል አማራዎች ሲፈናቀሉ የተለያዩ በደሎች፣ በአንድ ሀገር ውስጥ አንዱ እንደ ጌታ፣ አንዱ እንደ ባሪያ፣ አንዱ የሚበላው አጦ፣ አንዱ ቁንጣን እያሰቃየው በመኖሩ ምክንያት በብሶት የተነሳ እንቢተኝነት ነው። አስተያየቶች እየደረሱን ነው። ፌስቡክ ላይ በርካታ አስተያየቶች። የመጀመሪያው ምህረት አባቡሽ ሞላ የወንድ ሁን የሴት አላወኩም። በእንግሊዝኛ ነው። እኔ ወደ አማርኛ በቀጥታ እየተረጎምኩኝ ነው የማሰማችሁ ኢፒአርዲኤፍ በስልጣን ለመቆየት ከፈለገ ራሱን መለወጥ ማሻሻል አለበት፣ የህዝቡን ጥያቄ መመለስ አለበት። ግን ህወሀት በጣም የተዳከመ እና ደግሞ በአሁኑ ጊዜ ችግሮችን የመፍታት አቅሙም እንደዚሁ የተዳከመ ነው። ስለዚህ በቅርቡ ኢህአዴግ ያወጣውን መግለጫ እንኳ ስንመለከት ፓርቲው ምን ያህል ሰው እንዳጣ የሚያሳይ ስለሆነ አሁን በነሱ በኩል ያለውን ምላሽ መጠበቅ ያስፈልገናል የሚል አስተያየት ነው የሰጠችው የሰጠው ምሕረት አባቡሽ ሞላ። ፌስቡክ ላይ አት ቪኦኤ አማሪክ ላይ ሌላም ቢንያም ተክሌ መንግስቱ ለህዝቡ ስልጣኑን ማስረከብ አለበት። ህወሓት በቃን፣ ሌላ የመሞከሪያ ጊዜያችን ነው ብሏል። መራዊ መስመር ላይ የለም ወደ ዩጋንዳ ሊሂድ። እነዚህን አስተያየቶች ፌስቡክ ላይ በርካታ ወጣቶች እየተሳተፉበት ያለ ጉዳይ ነው። ምን ትላለህ? አሮም በየነ፣ አመሰግናለሁ። እንግዲህ መጀመሪያ ወጣቱ በያለበት በሚኖርበት፣ በሚማርበት፣ በሚሰራበት አካባቢ ተፈላልጎ መገናኘት የግድ ያለበት፣ ዋናው ምክንያቱ ህዋት አምኖበት የሚከተለው ዘዴ ከቀጥተኛው ንጹህ ስነምግባር የራቀ በመሆኑ በውስጡ ከበውት ያሉት ዘራፊዎች፣ ሐሰታውያን፣ አስመሳዮች፣ አድርባዮች በመሆናቸው የህዝቡን ጥያቄ የመመለስ አቅም ስለሌላቸው ወጣቱ ተደራጅቶ ሞትን ሳይፈራ መሳሪያ የታጠቀውን የአጋዥ ወታደር በድንጋይና በዱላ እየገጠመ ያለበትን ዋናው መሰረታዊው መነሻ የበደሉ የግፉ ከልክ ማለፍ ነው። የተቃዋሚ ድርጅቶችን አክስመዋቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል አሰድደውታል። ከዚህ በኋላ እነዚህ ሰዎች የሰሩት ወንጀል ስለሚያስፈራቸው ስልጣንም ሙጭጭ ብለው አለቅም ማለታቸው አይቀርም። ለዛም ነው ወጣቱ የሚያደርገውን ተጋድሎ የሚያደርገውን ህይወቱን መስዋዕት እያደረገ ያለው ለዚህ ነው።

ውይይታችን በነገ ዕለት ይቀጥላል። ነገ የመፍትሄ ሐሳቦችን ነው የምናንሸራሽረው። በኢትዮጵያ በተለይ በአማራና ኦሮሚያ ክልሎች የተቀሰቀሱ ሕዝባዊ ተቃውሞዎችና በወቅቱ የአገሪቱ ሁኔታ ምን አይነት የመፍትሔ ሀሳቦች አሏችሁ? አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ ላኩልን። ነገ ስለ መፍትሄ ነው የምንወያየው። እንግዲህ እስከዛው በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድረገውና ሄኖክስ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሮ ነው። ጉዟቸው የሰመረ ይሁን እያለን በዚህ ሙዚቃ እንሰናበታለን። መልካም ምሽት። መልካም ምሽት።